በቀዳሚው ክፍል ደራሲ የተሾመ ብርሃኑ ከማል የእስላማዊ ስልጣኔን ምንነትና መገለጫዎችን ነቅሰው ተናግረዋል። የለጣቂው ቃለምልልሳችን መንደርደሪያ በኢትዮጵያ የእስላማዊ ስልጣኔ ክስተት መነሻ ከየት ነው የሚል ነው። እስላማዊ ስልጣኔ በኢትዮጵያ መነሻው የት እንደሆነ እንትን ማድረግ ያስቸግራል። ግን አንዳንድ የተበጣጠሱ ታሪኮች እንደሚያመለክቱት ለምሳሌ በኩነባ ማለትም በሰሜን አፋር፣ ከዚህ ከነጃሺ ፊት ለፊት ባለው ቦታ ማለትም ከማነሱሙ ጻጽቢ ወንበርታ ዝቅ ብሎ በሚገኝ ምናልባት ከአዲግራት ጋር ተነጻጻሪ ሊሆን ይችላል። ከነጃሺ ጋር ተነጻጻሪ ሊሆና ይችላል። እዛ ላይ ለምሳሌ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ለብዙ ዓመታት ለአስራ አምስት ዓመታት የኖሩበት ነው። እዛ ቦታ ላይ ምሳሌ ወደ አምስት ስድስት ኪሎ ሜትር ዘመናዊ የሆነ የእርሻ ልማት የአትክልትና ፍራፍሬ ልማት በሰፊው ተስፋፍቶ እንደነበር እንመለከታለን። በዛው ቦታ ላይ አሁን ፈራርሶ ነው እንጂ በጣም ሪፋይንድ የሆኑ የሸክላ ስራዎች እንደነበሩ ሪፋይንድ የሆኑ በጣም አሁን አሁን በኢትዮጵያ ውስጥ ጭምር የማይገኙ በጣም በጣም ውበት ያላቸው ሸክላዎች በልበል በሚባል ቦታ ላይ አለ። ስለዚህ በአንድ ወቅት እዛ አካባቢ ስልጣኔ እንደነበር ይታያል። በሌላ በኩል ደግሞ በታች በኩል በዚህ በ ታጆራ በኩል አለ። የታጆራ ስልጣኔ ጠፍቶ ነው እንጂ በርካታ ህንፃዎች እንደነበሩ በዚህ በአውሮፓውያኑ በመጥፋታቸው ነው እንጂ የእስላማዊ ስልጣኔ ያበበባቸው ነበሩ። እንደገና ደግሞ ዘይላ የኛ ወደብ በነበረበት ጊዜ እዛም ቢሆን በእስልምና ትምህርት ቤቶች እስከ ዩኒቨርሲቲ ኢብን ባጡጣ የሚለው ምንድን ነው እስላማዊ ዩኒቨርሲቲ የነበረ ነው። በህንፃ አሰራሩም እጅግ በጣም ከፍተኛ ደረጃ ላይ ደርሶ የነበረ ነው። ከዛ በተረፈ አሁን በአስራ ስድስተኛ ክፍለ ዘመን አካባቢ የተሰራ በጣም ትልቅ የሆነ ብዙ ሰዎችን በአንድ ጊዜ ማስተናገድ የሚችል ደብረ በልበል በለንበል በሚባል እዚህ ከጅጅጋ ወደ አራት መቶ ሀምሳ ኪሎ ሜትር ራቅ ብሎ በሚገኝ ቦታ ላይ ፍራሽ መስጊድ እናገኛለን። ይሄም ፍራሽ መስጊድ ሐረር ላይ ካሉት ቦታዎች የሀርላዎች መስጊዶች፣ እንደገና ደግሞ እዚህ ቄኖ አፋር ውስጥ አርጎባ ውስጥ ታላላቅ ህንፃዎች እንደነበሩ እንመለከታለን። ስለዚህ በኢትዮጵያ ውስጥ ስልጣኔ የትኛው ቦታ በትክክል እንደገባ አስቀድሞ ማወቅ ባይቻልም ትግራይ ውስጥ መቀሌ አጠገብ ማለትም ኩሃ በሚባለው ቦታ ላይ በተለይም ቢሌት በሚባለው ቦታ በርካታ እስላማዊ መቃብሮች ላይ ጽሁፍ እንደነበረ ከአንድ ሺህ ዓመት በፊት እድሜ ያስቆጠረ ጽሁፎች አሏቸው። አንዳንዶቹ እስከ አስር መስመር የሚደርሱ ጽሁፎች አሏቸው። ማለትም ፐርፌክት የሆነ ጽሁፍ የተጻፈባቸው ድንጋዮች አሉ። በዛ ድንጋይ ላይ በምን እንደተጻፈ እንኳን እስከ አሁን ድረስ ማወቅ አንችልም። ሀረር ላይ እንግዲህ ዋናው በአሁኑ ጊዜ የሚነገረው ሀረር ነው። የሀረር ስልጣኔ ራሱ ከዘጠነኛው ክፍለ ዘመን ጀምሮ እስከ አሁን ድረስ በተለይ እስከ አስራ ዘጠነኛው ክፍለ ዘመን ድረስ እንመለከታለን። በሀረር ላይ በርካታ ነገሮች እናገኛለን። አንደኛ ከተማ ነው። በዙሪያው ግብርና አለ፣ ገበሬዎች አሉ። በሀረር ውስጥ የማይሰራ የብረታ ብረት ስራ አለ፣ የሸክላ ስራ አለ፣ የግብርና ስራ አለ፣ የንግድ ስራ አለ። ትምህርት ያበበበት ነው። ለምሳሌ እስላማዊ ትምህርት ከሀረር እየተማሩ በመላው ኢትዮጵያ የሚሰራጩበት ነው። የአባድር ዝርያ የሚባለው በጎንደር የሚገኘው በትግራይ የሚገኘው በኤርትራ የሚገኘው አድኸቤሩ ይሉታል እና በወሎ የሚገኘው እንደገና ደግሞ ጀበርቲ የሚባለው በኤርትራ የሚገኘው በጎንደር የሚገኘው በአገው በዚህ ሰቆጣ አካባቢ የሚገኘው በመላው ኢትዮጵያ የሚገኘው ጀበርቲ ዙሪያ እዛ እንመለከታለን። ሌላው ሰላማዊ ስልጣኔ በኢትዮጵያ የሚገለጽበት መንገድ ንግዱ ነው። እንደሚታወቀው ሁሉ ዘመናዊ መኪና ከመምጣቱ በፊት ወደ ኢትዮጵያ አስመጭና ላኪዎች የነበሩት አፋሮችና ሶማሌዎች ናቸው። እነዚህ ሰዎች ከወደብ ምርቶችን ወደ ሀገር ውስጥ በግመሎቻቸው እና በከእንትኖቻቸው በማስመጣት ወደ ሀገር ውስጥ እስከ ምዕራብ ኢትዮጵያ ድረስ እስከ ሰሜን ኢትዮጵያ ድረስ እስከ ደቡብ ኢትዮጵያ ድረስ ያሰራጫሉ። ከነዚህ ቦታዎች ደግሞ በግመሎቻቸው እና በሌሎች የአጋሶቻቸው ጭነው እስከ ወደብ በመውሰድ በመርከቦቻቸው በጀልባዎቻቸው ወደ ጎረቤት አገሮች ያደርሳሉ። ስለዚህ የኢትዮጵያ የአገር ውስጥ እና የውጭ ሀገር ንግድ በነዚህ በእስልምና በሚከተሉ አፋሮች እና ሶማሌዎች ይካሄድ እንደነበረ በመካከል ደግሞ የስልጣኔ ማዕከል በነበር የነበረችው የሀረር ነጋዴዎች ደግሞ እነዚህን በማስተባበር በመምራት እና የራሷንም ሚና በመጫወት ኢምፖርት እና ኤክስፖርት ገቢና በወጪ እቃዎች ላይ ከፍተኛ ሚና እንደነበራቸው እንመለከታለን። ሌላው የእደ ጥበብ ስራዎች በሚመለከትበት ጊዜ አሁን ትንሽ እየተዳከመ ይመስላል እንጂ ምናልባት ሀረርን ሂደት አይሆን እንደሆነ መዝጊያዎቹ ሁሉ በጣም እጅግ በጣም የሚደንቁ ከእንጨት የተፈለፈሉ ስራዎች ናቸው። እነዚህም የሚያመለክቱት የእስላማዊ ስልጣኔን ነው። የድሬዳዋ አንተ የነበርክባት ድሬዳዋ ለምሳሌ የድሬዳዋ ጥበብ የተሰራቸው አንዷ ነጠላ የሀረሪዎች የጥበብ ስራ ነው። የሀረር የጥበብ ስራ ዛሬ እነዚህ ትኖች ከመጀመራቸው በፊት የሀረር ሽመና አዋቂዎች በመላው ኢትዮጵያ ተሰራጭተው እንደነበረና የሀረር የጥልፍ ስራ የሀረር የጥበብ ስራ በየቦታው እየሄዱ ያስተምሩን ያሳውቁ እንደነበረ ይሰሩ እንደነበረ እንመለከታለንና አሁን ዘመናዊው ጥልፍ በዚህ በአሁን ሾሮ ሜዳ በአካባቢ ያሉትን ስንመለከት፣ የተደራረ ከዛ የመጡ ከዛ የተኮረጁ ነገር ግን ያደጉ የጥበብ ስራዎች ናቸው ብለን ልንወስዳቸው እንችላለን። የጥልፍ ስራም ቢሆን እንደምታውቀው ሀረሪዎች ጥልፍ ሴቶቻቸው ጥልፍ ይለብሳሉ። ነጠላዎችም ይጠለፋል። ያ ጥልፍ ስራ አሁን ዳብሮ ነው ከፍተኛ ደረጃ ላይ ደርሶ የምናየው እና በኢትዮጵያ ውስጥ እስላማዊ ስልጣኔ ስንል እነዚህን ይገልጻል። ሕክምናው አለ ባህል ሕክምና ድሮ እንደ ዛሬው ሕክምና ከመስፋፋቱ በፊት ክርስቲያኑም ሙስሊሙም ሃይማኖት ያለውም የሌለውም ሕክምና ሲያገኝ የነበረው ወደ ሙስሊም ሊቃውንቶች በመሄድ ነው። ለምን ኢስላሚክ የሆኑ የመድኃኒቶች የመድኃኒት ስም ዝርዝሮች እና አይነቶቻቸው ስላሉ እነዛን ቅጠል ቆርጠው ስርምሰው ፍሬውንም እንትን ብለው ይሰጡ ነበር። ከዚህም በላይ ደግሞ የስነ ባህሪ ህክምናም ቢሆን እነዚህ የተለያዩ የአእምሮ ህክምና ያላቸው ሰዎች እንዲታከሙ ያደርጉ ነበር። ስለዚህ እስላማዊ ስልጣኔ ስንል በሕክምናም በእርሻም በስነ ጽሁፍም በጥልፍ ስራም፣ በዚህ በንግድ ስራም እንመለከታለን። ሌላው ምናልባት መንካት የሚያስፈልግ ከሆነ የኢትዮጵያ የትሬድ ሩት በአጠቃላይ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ከደቡብ ወደ ሰሜን የተዘረጋው የንግድ ስራ እስከ ቅርብ ጊዜ ድረስ ሲራራ ነጋዴዎቹ ያው ሙስሊሞች እንደነበሩ ይታወቃል። እና ስለዚህ የኢትዮጵያ እስላማዊ ስልጣኔ በምንልበት ጊዜ እነዚህን ሁሉ ያካትታል። ያነሳው አንድ ነገር አለ ምንጩ የት ነው መፈለግ አለበት። ኮንክሪት የሆነ ትን መደረግ አለብህ። ቢሌት ነው። ቢሌት ላይ ያለ ጥርጥር ከአንድ ሺህ ዓመት በፊት መቃብሩ ተገኝቷል። ያም መቃብር በምዛም መቃብር ላይ እስከ አስር መስመር የበለጠ በድንቅ ሁኔታ የተጻፈ ሁኔታ እናያለን። ስለዚህ ያ ከተማ ጠፍቶ ነው እንጂ ትልቅ ስልጣን እንደነበረ እንመለከታለን። ቁባ ሁሉ የነበረው ቁባ አሁን መሬት ወድቆ ነው የምናገኘው። ያ ቁባ በጣም ዘመናዊና እስካሁን ድረስ ለአንድ ሺህ ያልፈረሰ ሆኖ እናገኘዋለን። ቁባው ራሱ በምን ተሰራ አላውቅም። በልበል ያለው በለንበል ያለው ጨኖ ያለው እነዚህ እነዚህ ሁሉ መጠናትና መታወቅ አለባቸው። ብዙ ስራ መሰራት አለበት። በተለይም ከእስልምና ጋር ሲያያዝ አብሮ ተያይዞ የሚነሱት ነገሮች ውስጥ አንዱ ጎልቶ በተለይ በኢትዮጵያ ውስጥ መንዙማ ነው። መንዙማ ኢትዮጵያ ውስጥ ራሱን የቻለ የተለየ ባህሪ ያለው ከሌላው ከአረቡ ዓለም ወይስ ተመሳሳይነቱ ምን ይመስላል? እንዴትስ ሊስፋፋ ቻለ? በእስልምና ሕይወት ውስጥም ሆነ እንደዚሁም በሌሎችም በኢትዮጵያውያን ማህበራዊ ሕይወት ውስጥና መንፈሳዊ ሕይወት ውስጥ ያለ ለሚና እንዴት ነው የሚገለጠው? ምን ይመስላል? መንዙማ ያው ነዞመ ከሚል ቃል የወረደ ነው። ነዞመ አንጎራጎረ፣ አመሰገነ፣ አወደሰ የሚል ትርጉም አለው። ስለዚህ ቅዳሴም ውዳሴም ነው ማለት ነው። አሁን የመንዙማ አመጣት የራሱ የኢትዮጵያ የራሱ የሆነ ባህሪ አለው። የአረቦችም የራሳቸው የሆነ ባህሪ አላቸው። እነዚህ ባህሪያት እንደ ባህሉ የሚመጣ ነው። ለምሳሌ የሀረር መንዙማንና የወሎ መንዙማ ስታየው የትግራይ መንዙማን እና የኦሮሞ መንዙማ በምትመለከትበት ጊዜ እንደየ አካባቢው የተለያየ ድምፅ፣ የተለያየ ቃና አለው። ይህም የሆነበት ምክንያት እንደየ አካባቢው የሚፈጠር ዜማ እንደየ አካባቢው የሚፈጠር ይሆናል። ይሄ ልክ እንደ ሌላ ሳይሆን እንደ ዘፈኑ ነው። ለምሳሌ የጎጃም ዘፈንና የትግራይ ዘፈን የጎንደር ዘፈንና የኦሮሞ ዘፈን እንደሚለያየው ማለት ነው። መንዙማ የሚፈጠሩ ከስሜት ነው። አንድ ሰው በስሜቱ ውስጥ ብቻውን በሚሆንበት ጊዜ በሚያንጎራጉርበት ጊዜ ያ አንድ የሆነ ድምፅ ይፈጥራል፣ የሆነ ዜማ ይፈጥራል። ዜማ መፍጠር ደግሞ ለሰው ልጅ የተሰጠ ስጦታ ነው እና ያ ዜማ ያዳብረውና መንዙማ ያደርገዋል ማለት ነው። ለመንዙማ የሚያስፈልግ ደግሞ ግጥም ይጽፋል ማለት ነው። ግጥሙ እንግዲህ መንዙማ ወይም ነሺዳ ወይም ሌላው ነገር ከሌላው ዘፈን ወይም እንጉርጉሮ የሚለይበት ዋና ምክንያት እንደ ቅዳሴ እና እንደ ወዳሴ፣ እንደ ጉባኤ ቃና ወይም እንደ ሌላው ፈጣሪ የሚመሰገንበት ነቢዩ መሐመድ ስለ ላ ወሰለም የሚወደሱበት ስለሳቸው ስለ ነቢዩ ጥሩ ስራ የሚወሳበት ስለ ፈጣሪ ታላቅነት፣ ረቂቅነት ሁሉም ነገር አሟልቶ የሰጠ መሆኑን የፈጠረ መሆኑን የምታውቀውን ያክል የምትገልጽበት ትልቅ መሳሪያ ነው። እንጉርጉሮም እንደዚሁ ከመንዙማ አካል ተደርጎ ነው ብዙ ጊዜ የሚወሰደው። ነገር ግን የእኛ በአጠቃላይ የዓለማዊውም ስሜትን ይይዛል። እንጉርጉሮ ተመሳሳይ ከዓለማዊው እንጉርጉሮ ጋር ተመሳሳይ ነው። ነገር ግን የውስጥህን ጭንቀትህን፣ ጥበትህን ስላማዊ በሆነ መንገድ ትከፍትበታለህ። አሁን ቅድም ወደ አነሳው እንሂድና መንዙማው ምንድን ነው ፋይዳው? እንጉርጉሮ ምንድን ነው ፋይዳው? ነሺዳ ምንድን ነው ፋይዳው? ያልን እንደሆነ አሁን ካለው ሁኔታ ለመድረስ በመጀመሪያ መንዙማው ያው ቅድም እንደተባለው ውዳሴና ሙጋሴ ነው። ነሺዳ በምንልበት ጊዜም ተመሳሳይ ነው። ነገር ግን ጉርጉሮም ያው አለ። ነገር ግን በፈጣሪ ብቻ ሳይሆን ፈጣሪ ማመስገን ብቻ ሳይሆን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ማወደስ ብቻ ሳይሆን ለቅስቀሳም የምትጠቀምበት ነው። ለምሳሌ ያንን ውዳሴውና ቅዳሴው መሰረት አድርገህ ህዝብ ለአንዳች ነገር እንዲነሳሳ ልትቀሰቅስበት ትችላለህ። ለምሳሌ ለልማት ልታነሳሳው ትችላለህ። ለጦርነት ልታስነሳሳው ትችላለህ። ለጥሩ ነገር ልታነሳሳው ትችላለህ እና ስለ ሀገር ፍቅር እንዲያውቅ ልታደርግበት ትችላለህ። ስራ ፍቅር ልትገልጽበት ትችላለህ። ስለ ሰው መፈቃቀር ልትገልጽበት ትችላለህ። ስለ ሃይማኖቶች መፈቃቀር ልትገልጽበት ትችላለህ። አሁን ለምሳሌ አንድ ዙማ አውቃለሁ። ክርስቶስ ምን አለ? ፍቅር አይደለም ወይ ያስተማረው? ሙሴስ ምን አለ? ፍቅር አይደለም ወይ ያስተማረው? መሀመድ ምን አለ? ፍቅር አይደለም ወይ ያስተማረው? ነብዮቻችን እኮ ሁሉም ነብዮቻችን ያስተማሩት ፍቅር ነው። ስለዚህ እኛም ለፍቅር እንቁም የሚል ስለመቻቻል አብሮ ስለመኖር ስለመከባበር፣ ስለመተባበር የሚገልጽ መንዙማ አለ። ስለዚህ መንዙማ በጣም በርካታ የሆኑ ጥቅሞች አሉት። እነዛ በርካታ ጥቅሞች እስካሁን ድረስ በነበረው ሁኔታ በግለሰቦች ፍላጎት የሚደረጉ የምንቀሳቀሱ ነበሩ። እንግዲህ ወደፊት ጥቅማቸው ታውቆ የሚመለከተው አካል እገዛ እያደረገላቸው ወደ ተሻለ ደረጃ ይደርሳሉ የሚል እምነት አለኝ። በአጠቃላይ ግን ሙዚቃም እንደዚሁ አንዱ የእስላማዊ ስልጣኔ መገለጫ ነው ማለት ነው። ደራሲ ተሾመ ብርሃኑ ከማል፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዝከኝ። ገጽጥልን መልካም ጊዜ።